የኦሮሞ ፌዴራላዊ ኮንግረስ ኦፌኮ፣ እና የኦሮሞ ነጻነት ግንባር ኦነግ ልዩነቶቻቸውን አጥብበው በጋራ ለመስራት የሚያስችል መግባባት ላይ መድረሳቸውን ተናግረዋል። ወደ ውህደት ለመዝለቅ ግን በቅድሚያ መከናወን የሚገባቸው ብዙ ሥራዎች እንደሚኖሩ አመልክተዋል። መለስካቸው አማሃ ዝርዝራለሁ። ዛሬ ከቀትር በኋላ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በጋራ በሰጡት ጋዜጣዊ መግለጫ በወደፊቱ የኦሮሞ ሕዝብ የፖለቲካ ትግል ጉዳይ ውይይት ማካሄዳቸውንና የኦሮሞና የኦሮሚያ ጥቅም በሚከበርበት ሂደት ላይ ሐሳብ በመለዋወጥ የጋራ ግንዛቤ መያዛቸውን አስታውቀዋል። የድርጅቶቹ የጽሑፍ መግለጫ እንደሚያብራራው በሌላም በኩል ከቅርብ ጊዜያት ወዲህ ህዝባችን በተናጠል ሳይሆን በጋራ እፊቱ እንድንቀርብ የሚያደርገውን ጥያቄ መሰረት በማድረግ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ልዩነቶቻችንን በማጥበብ በጋራ ለመስራት ግንዛቤ መፍጠራቸውን ይገልጻሉ። በሁለቱ ድርጅቶች መካከል የነበረው ልዩነት ጠቧል ስትሉ የነበሩትን ልዩነቶች ምን ምን እንደነበሩና ልዩነቱ ጠቧል ሲባልስ የት ላይ እንደጠበበ እንዲብራራ ከጋዜጠኛ ለቀረበው ጥያቄ የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ምላሽ ሰጥተዋል። በመሰረታዊ ጉዳይ በኦሮሞ ህዝብ ትግል ላይ ይህን አይል ልዩነት የጎላ ልዩነት አይነበረንም። የነበረን የትግል ስልቱ ላይ ኦነግ በትጥቅ ትግል ሲሆን፣ ኦፌኮ ደግሞ ሰላማዊ በሆነ ያለውን ህግ አክብሮ አገር ውስጥ በመንቀሳቀስ የኦሮሞን ትግል ወደፊት ለማራመድ ይደረግ በነበረው ነው ልዩነት የነበረው። እኔ እስከማውቀው ድረስ ልዩነታችን ይሄን ያህል ጎላም አልነበረም እና ስለዚህ አሁን ያ ልዩነት ጠበዋል ብለን እዚህ ላይ ያስቀመጥነው ኦነግ በሰላማዊ መንገድ ለመታገል የኢትዮጵያ መንግስትም ጥሪ በማድረጉ ይህን ጥሪ አክብሮ በሰላማዊ መንገድ አብሮን ለመታገል የነበረው ልዩነት አሁን ወደ መጥበቡ ደርሶ አንድ ላይ ለመስራት አስበናል። ሁለቱ ድርጅቶች ወደ ውህደት ወይም ሌላ አይነት ድርጅታዊ ጥምረት ፈጥረው ይታገሉ እንደሆነ ለተጠየቀው ጥያቄም ምላሽ የሰጡት አቶ ሙላቱ ገመቹ ነበሩ። ወደ ውህደትና ግንባር ቅንጅት ይሄ ደንባችን አለ፣ የምርጫ ቦርድ አዋጅ አለ። የፓርቲዎች ገና ወደዛ ለመሄድ ብዙ ነገሮች የሚቀሩን አሉ። ምክንያቱም በእነሱ በኩል መሰራት የሚገቡ ነገሮች ይሰራሉ። ከዛ በኋላ ከተስማማን አብረን የምንቀጥል ነው። ካልተስማማንም እንትን የሚሆነው ጉዳይ አይደለም። በምንስማማባቸው ጉዳዮች ላይ አብረን ለመስራት በጋዜጣዊ መግለጫው ላይ የተሰራጨው ጽሁፍ የተለያዩ ጥሪዎችን ለኦሮሞ ሕዝብ ከማቅረቡ በተረፈ ኦፌኮና ኦነግ በጋራ ሆኖ ለመስራት ያቀዱትንም ተናግረዋል። ጽሁፉን በንባብ ያሰሙት አቶ ጥሩነ ገምታ የኦፌኮ አመራር አባላቸው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ በዚች ሀገር ውስጥ እውነተኛ ፌዴራሊዝም እንዲመጣ የብሔር ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብት እንዲከበርና የህግ በላይነት ተከብሮ ተቀጣይነት ያለው አስተማማኝ ሰላም እንዲሰፍን በምናደርገው ትግል ውስጥ የህዝባችን ድምጽ እንዳይከፋፈል በሚቻለን መንገድ ሁሉ። መግለጫው በመጨረሻም የኢትዮጵያ ህዝብ ሁሉ የኦሮሞ ሕዝብ ለዴሞክራሲያዊ መብቶች መከበር፣ የራስን ዕድል በራስ የመወሰን መብት ለማስከበር፣ ለህግ የበላይነት መከበር፣ ለእውነተኛ ዴሞክራሲያዊ ፌዴራሊዝም እድገትና ሁለንተናዊ ሰላም ለማስፈን በሚያደርገው ትግል ከጎኑ እንዲቆሙ ሁለቱ ድርጅቶች ጥሪ አቅርበዋል። በጋዜጣዊ መግለጫው ላይ ኦነግን ወክለው የተገኙት የድርጅቱ ሥራ አስፈጻሚ ኮሚቴ አባል አቶ ኢብሳ ነገዎ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ Oh, wow.